የፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ዛሬ ያስቻለው አቃቢ ህግ በዶክተር መረራ ጉዲና ላይ ባቀረበው ክስና የጠበቃው ምላሽ ግራቀኝ ተመልክቶ ብይን ለመስጠት ነበር። በዚሁም መሰረት የአንደኛ ተከሳሽ ዶክተር መረራ ጉዲና ጉዳይ በሌሉበት ጉዳያቸው እየታየ ካለው ተከሳሾች ተነጥሎ ይታይ የሚለውን አቤቱታ የሥነ ሥርዓት ህጉ አንድ ዓይነት ወንጀል በአንድ ላይ መታየት እንዳለበት ያዛል በሚል ውድቅ ተደርጓል። ክሱ ግልጽነት የለውም የሚለውን መቃወሚያ በተመለከተም ክሱ በቦታና በቀን ተለይቶ መቀመጡን፣ ዝርዝር ድርጊቶች ግን ማስረጃ በሚደመጥበት ጊዜ የሚቀርቡ በመሆኑ ክሱ ግልጽ አይደለም የሚለው መቃወሚያም ውድቅ አድርገኗል ብለዋል። ችሎቱም ዶክተር መረራ ጉዲና ሰላማዊ ታጋይ መሆናቸውን የበጎ ሰው ሽልማት ተሸላሚና መልካም ስነ ምግባር ያላቸው መሆኑን ተጠቅሶ ክሱ ውድቅ ይደረግልኝ የሚለው ይግባኝም ይህ ጉዳይ ማስረጃ በሚደመጥበት ጊዜ የሚቀርብ ነው በማለት ችሎቱ አልተቀበለውም። ተከሳሹ ዶክተር መረራ በጸረ ሽብር ህግ ሳይከሰሱ የቀረበባቸውን ማስረጃ ግን በጸረ ሽብር እንደተከሰሱ ተደርጎ ስለሆነ ውድቅ ይደረግልን የሚለው የጠበቃው አቤቱታ ግን ጉዳዩ የህገ መንግስት ጥያቄ የሚያስነሳ ነው በማለት ወደ ፌዴሬሽን ምክር ቤት መርቶታል። በውጤቱ ላይ ተመርክዞ ብይን ለመስጠትም ለሐምሌ 25 2009 ዓ ም ተለዋጭ ቀጠሮ ይዟል። በዕለቱ ዶክተር መረራ ጉዲና ችሎትን አስፈቅደው ሲናገሩ እኔ የተከሰስኩት መንግስት የመልካም አስተዳደር ችግር ነው ብሎ ህዝቡን ይቅርታ በጠየቀበት ጉዳይ ነው። እኔ የተከሰስኩት ለኦሮሞ ህዝብ ለኢትዮጵያ ህዝብ በመታገሌ ነው ብለዋል። ሐዘን በተሞላበት ድምጸት የተከሳሽ ጠበቃ አቶ ወንድሙ ኢብሳ በጉዳይ ላይ ይግባኝ እንደሚሉ ለዶቸቨለ ከችሎቱ በኋላ ተናግሯል። በሌላ ዜና የፌዴራል ከፍተኛ ፍርድ ቤት ቦሌ ምድብ ይግባኝ ሰሚ ችሎት የነ ኤልያስ ገብሩና ዳንኤል ሽበሺ ጠበቃ ያቀረቡትን በግልጽ ችሎት የመዳኘትና የዋስትና መብት ተቀብሎ ከአቃቤ ሕግ ጋር አከራክሯል። አቃቤ ሕግ አቤትታው የደረሳቸው በዛው ቅጽበት መሆኑን ጠቅሰው አጭር ተለዋጭ ቀጠሮ እንዲሰጣቸው ጠይቀው ነበረም። ዳኛው ግን ፍርድ ቤቱ አቤታው ለመስሪያ ቤቱ የላከው ሰኔ 26 2009 ዓ.ም መሆኑን በመግለጽ ጥያቄውን ውድቅ አድርጎ እንዲከራከር ወስኗል። በዚህ መሰረት የተከሳሾች ጠበቃ አቶ ሽብሩ ደንበኞቻቸው ቋሚ አድራሻ፣ ፓስፖርት፣ መታወቂያ፣ የቤት ካርታ ያላቸው መሆኑን የተከሰሱበት የወንጀል ህግ የዋስትና መብት የማይከለክል ሆኖ እያለም የስር ፍርድ ቤት የዋስትና መብት መከልከሉ የህግ ስህተት እንዳለው ግንዛቤ ውስጥ በማስገባት ይሻርልን ብለዋል። በዝግ ችሎት እንዲታይ የስር ፍርድ ቤት የሰጠውን ውሳኔ በተመለከተም ሁለት የህግ መርሆችን የጣሰ ነው ብለዋል ጠበቃ አሸብሩም። አንደኛ፣ ያሉ ጠበቃው ተከሳሾች አስተያየታቸውን ሳይጠየቁ አቃቤ ህጉ ባቀረቡት አቤቱታ ብቻ መወሰኑ አግባብነት የለውም። ሁለተኛ ደግሞ የዳኝነት ስርዓት ተአማኒ የሚባለው በግልጽ ችሎት ሲታይ ነው። ህገ መንግስቱም ይህን በግልጽ ያስቀምጣል። በህገ መንግስቱ የተደረገው ክልከላም ለአገር ደህንነትና ለወጣቶች ሞራል ሲባል ብቻ ነው። ስለሆነም ህጋዊ መሠረት ስለሌለው ይሻርልኝ ብሏል። አቃቤ ህግ በበኩላቸው ተከሳሾቹ ለፍርድ ቤትና ለፖሊስ ያቀረቡት አድራሻ የተለያየ በመሆኑ በቀጠሮ ጊዜ ይቀርባሉ የሚል ግምት እንደሌላቸው የተከሰሱበት የአስቸኳይ ጊዜ አዋጅ አንቀጽ አስር ና አንቀጽ አራት ንዑስ አንቀጽ አራት ፖሊስ ለህዝብ ደህንነትና ሰላም ሲል የአስቸኳይ ጊዜ አዋጁ እስከ ጸናበት ጊዜ አስሮ የማቆየት ስልጣን የተሰጠው በመሆኑ የጠበቃው አቤቱታ ውድቅ ይደረግልኝ ብሏል። በዝግ ችሎት ስለ መዳኘት በተመለከተም የአቃቤ ህግ ምስክር የሚሰሩበት መስሪያ ቤት ከአገር ደህንነት ጋር የተያያዘ በመሆኑ በዝግ ችሎት መዳኘት ተገቢ ነው ብለው ተከራክረዋል። ጠበቃ ሽብሩ በሰጡት የመልስ መልስ የአቃቢ ሕግ መከራከሪያ የሕግ መሠረት የሌለው ነው። መስካሪው ግለሰብ በደህንነት መስሪያ ቤት መስራት ተለጥጦ ከአገር ደህንነት ጋር መያያዙ አግባብነት የለውም ብሏል። ችሎቱ ግራቀኙን መርምሮ ብይን ለመስጠት ለሐምሌ 10 2009 ዓ ም ተለዋጭ ቀጠሮ ይዟል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም